የሰራዊት አባላት የነበሩ በርካታ ታሳሪዎች በይቅርታ እንዲለቀቁ ተወሰነ የሚል ነው። ላለፉት አራት ዓመታት በስር ላይ የቆዩ ከመቶ በላይ የሰራዊቱ አባላት የነበሩ የትግራይ ተወላጅ ወታደሮችና መኮንኖች አዲሱን ዓመት ምክንያት በማድረግ በይቅርታ እንዲፈቱ መወሰኑን የኢትዮጵያ መከላከያ ሚኒስቴር አስታወቀ። ወታደሮችና መኮንኖቹ በወታደራዊ ፍርድ ቤቶች እስከ ሞት ቅጣት ተወስኖባቸው በማረሚያ ቤት የቆዩ መሆናቸውንም አመልክቷል። በይቅርታ ቦርዱ ውሳኔ እንዲለቀቁ የተወሰነው መንግስት በሰሜኑ የአገራችን ክፍል የነበረውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆን ነው ሲልም የመከላከያ ሚኒስቴር አስታውቋል። ገብረ ሚካኤል ገብረ መድህን። ተጨማሪ ያለው የኢትዮጵያ መከላከያ ሚኒስቴር ዛሬ ማክሰኞ ጳጉሜ አምስት ሁለት ሺህ አስራ ስድስት ዓመተ ምረት ባወጣው መግለጫ በይቅርታ እንዲፈቱ የተደረጉት የሰራዊት አባላት የሰሜን ኢትዮጵያው ጦርነት መቀስቀሱን ተከትሎ የተሰጣቸውን ህገ መንግስታዊ ተልእኮ ወደ ጎን በመተው ወንጀል የፈጸሙና ጉዳያቸውን በወታደራዊ ፍርድ ቤቶች ታይቶ እስከ ሞት ቅጣት የሚደርስ ፍርድ የተወሰነባቸው መሆናቸውን አስታውቀዋል። የሰራዊቱ አባላት በእስር ላይ እያሉ ይቅርታ መጠየቃቸውን ያወሳው መግለጫው ጥያቄያቸው በመንግሥት ተቀባይነት በማግኘቱም በማረሚያ ቤት የሚገኙ 178 የሠራዊት አባላት እንዲለቀቁ መወሰኑን አመልክቷል። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጠው ሁማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት በበኩሉ የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት በርካታ የትግራይ ተወላጅ የመከላከያ ሰራዊት አባላት ከየቦታው እየተያዙ መታሰራቸውን ገልጿል። የድርጅቱ ምክትል ዲሬክተር አቶ መብሪ ብርሃነ በሰጡት አስተያየት ድርጅታቸው ጉዳዩን ሲከታተል መቆየቱን ተናግረው አሁን መንግሥት ያሳለፈውን የይቅርታ ውሳኔ በበጎ እናየዋለን በቀጣይም የሀገር መከላከያ ሰራዊት መብቶቻቸውን እንዲያስከብርላቸው እንጠይቃለን ብለዋል። እነዚህ በእስር ላይ የቆዩት የመከላከያ አባላት ከፍተኛ ልምድ ያላቸው ለሀገራቸው በታማኝነት ሲያገለግሉ የነበሩ ስለሆኑ በቀጣይ ወደ ስራቸው መመለስ ያለባቸውን ወደ ስራቸው እንዲመለሱ፣ እነዚሁ ሌሎች በሕግ የሚገባቸው መብትና ጥቅም እንዲከበርላቸው ነው የምንጠይቀው። አቶ መብርሂ የሰራዊቱ አባላት ከአስር አለቃ እስከ ሌትናንት ኮሎኔልና ከዚያም በላይ ማዕረግ የነበራቸው እንደሆኑም አውስተዋል። አሁንም በእስር ቤት የቀሩ ካሉ ክትትላችንን እንቀጥላለን፣ በተመሳሳይም መልኩ መንግስት እንዲፈታቸው እንጠይቃለን ብለዋል። የመከላከያ ሚኒስቴር በዛሬው መግለጫ መንግሥት የሰሜን ኢትዮጵያውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆኑ የሰራዊት አባላቱ በይቅርታ እንዲለቀቁ መወሰኑን ጠቅሷል። አቶ መብርሂ ብርሃነ በበኩላቸው ባለፉት አራት ዓመታት በእስር ላይ የቆዩት የሰራዊቱ አባላት የተያዙት ጦርነቱን ተከትሎ በመሆኑና የአብዛኞቹ ክስም በአሸባሪነት ተፈርጆ ከነበረው ህወሀት ጋር የተያያዘ ስለሆነ በፕሪቶሪያው የሰላም ስምምነት መሠረት እንዲለቀቁ በተደጋጋሚ ስንጠይቅ ቆይተናል ብለዋል። ባለፈው ወር ነሐሴ 20 2016 ዓ ም ድርጅታቸው በተለያዩ የሀገሪቱ አካባቢዎች በሚገኙ 15 እስር ቤቶች ውስጥ ያሉ በመቶዎች የሚቆጠሩ የትግራይ ተወላጅ የሰራዊት አባላት እንዲፈቱ ፍትሕ ሚኒስቴርን በደብዳቤ መጠየቁን ጠቅሰዋል። በዚሁ ደብዳቤ በሱዳን መጠለያዎች እየኖሩ የሚገኙ የቀድሞ የትግራይ ተወላጅ የሰላም ማስከበር ልዑክ አባላትም ወደ ሀገራቸው እንዲመለሱ መንግስትን ጠይቀናል ያሉት አቶ መብርሂ አሁንም ደግመው እንደሚጠይቁ ተናግረዋል። ሰላም ማስከበር በዳርፉር እንደዚሁም በሱዳን እና ደቡብ ሱዳን አካባቢ የአቤ ግዛት የነበሩት እስከ አራት መቶ የሚሆን ሱዳን ተጠግተው የሚገኙ ወደ ሀገራቸው ቢመጡ የእስር ፍራቻ ስላለባቸው ደህንነታቸው በተጠበቀ መልኩ ወደ ሀገራቸው እንዲመለሱ ነው የምንጠይቀው። የሚመለከታቸው የመንግስታቱ ድርጅት ተቋማትና ዓለም አቀፍ ድርጅቶችም በሱዳን መጠለያዎች በብዙ ስቃይ ውስጥ እየኖሩ ያሉት የትግራይ ተወላጅ የቀድሞ የሰላም አስከባሪ ልዑክ አባላትን ወደ ሀገራቸው እንዲመለሱ በመንግስት ላይ ጫና እንዲያደርጉ አሊያም ከሱዳን ወጥተው ወደ ሶስተኛ ሀገር እንዲዛወሩ እንዲረዷቸው ሲሉም ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።